You're with SBS Radio. Find more great stories in your language at sbs.com.au. Ka SBS Radio download the madrogon namma signothalin muluk programun and date madamat demicho lola maradat sbs.com.au/samharikri <laughs> govnew. አቶ ወንድም አገኘሁ አዲስ፣ አቶ ነቢዩ መላኩ፣ አቶ ሽባባ አሰፋ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማን ሜልበርን ውስጥ ለመመስረት ሀሳብ አላችሁ። ይህንን የጊዜያዊ አስተባባሪ ኮሚቴ አባልነታችሁ በሜልበርን ውስጥ የኢዜማን ድጋፍ ማህበር ለማቆም ለምን ተነሳሳችሁ? አላማውና ግቦችስ ምን ይሆናሉ? በቅድሚያ አቶ ወንድም አገኝ፣ አመሰግናለሁ ካሳሁን ለምንጊዜም ትብብርህ እና ለኤስቢኤስ አማርኛ ክፍልም ራሱ። እንዲሁ እንደሚታወቀው ኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የተነሳለት ዓላማ እና ራዕይ ማህበራዊ ፍትህ የሰፈነባት ዲሞክራሲያዊት ኢትዮጵያን እውን ማድረግ ነው። ይህ ድርጅት የዜግነት ፖለቲካን የሚያራምድ ከዘር ከሃይማኖትና ከሌሎች ማናቸውም ልዩነቶች በጸዳ መልኩ ሰውነትንና ኢትዮጵያዊነትን ይዞ እየተነሳ ኬኛ ማለት በሚቻል ደረጃ ድርጅት ነው። የዜግነት ፖለቲካን ወይም ደግሞ በማህበራዊ ፍትህ የሚያምኑ ማናቸውም ኢትዮጵያውያን የሚሰባሰቡ ድርጅበት ድርጅት ነው። ስለዚህ እኛም የአለም አቀፉ የኢዜማ አባል በመሆን በዚህ የፖለቲካ ግብና ራዕይ ዙሪያ ፍላጎት ያላቸው በዚህ ለመሳተፍ የሚችሉ ማንኛውንም ኢትዮጵያውያን አሰባስበን የበለጸገች ኢትዮጵያን ማህበራዊ ፍትህ የሰፈነባት ኢትዮጵያን እውን ለማድረግ ነው የሚደረገው ትግል። የራሳችንን አበርክቶ ለማድረግ ነው። ይሄንን ቻፕተር ማቋቋም ያስፈልግበት፣ ምክንያቱም ሀገር ውስጥ እየተካሄደ ያለው ይህ የዜግነት ፖለቲካ ትግል እውን እንዲሆን የበኩላችንን አስተዋጽኦ ለማድረግ ነው። አቶ ነቢዩ መላኩ በተለይ በሜልበርን ውስጥ ብቻ ነው ትኩረቱ ወይስ በሌሎችም በአውስትሬሊያ አቀፍ በሆኑ የተለያዩ ከተሞችም እንደዚሁ የራሱ የሆነ የድጋፍ ማህበራት ይቋቋማሉ? አመሰግናለሁ። አቶ ካሳውን በቅድሚያ ለዚህ ኢንተርቪው ስላጋበዝከኝ እንግዲህ በዚህ ይህ የድጋፍ ኮሚቴ አሁን ዋቶ ወንድማየው እንደተናገረው ዓላማው መቼት በዚህ በውጭ ሀገር የምንኖረው ኢትዮጵያውያን ከማንኛውም በላይ ለፍትህ ለነጻነት ያለን ጉጉት በጣም ከፍተኛ ነው። ለምን አትሊስ በምንኖርበት ሀገር ውስጥ የምናየውን ዲሞክራሲ ስለምናልም ማለት ነው እና ይሄንን ትግሉን እንዲረዳ በሚል በሀገር ቤት ያለውን እንዲረዳ በሚል ይህ ዓለም አቀፍ የሆነ ኢዜማ ድጋፍ ኮሚቴ ተዋቅሯል። የድጋፍ ኮሚቴው እንግዲህ በዓለም አቀፍ ደረጃ በአራት ምድብ አለው። የአፍሪካ እና መካከለኛው ምስራቅ፣ የአሜሪካ ዋና አስተባባሪ እንደዚህ ይኖራል። በሶስተኛ ደረጃ የአውሮፓ፣ በአራተኛ ደረጃ ደግሞ የኦሽኒያና አካባቢ ነው። ኦሽኒያ እና እስያን የሚጠምር ነው እና በዚህ በሜልበን ብቻ የሚቆም ሳይሆን ይሄ በኛ ሀገር መላውን አውስትራሊያ የሚያቅፍና በተጨማሪም ጃፓን፣ ኮሪያ የሚጨምር መዋቅር ነው ያለን ኒውዚላንድንም ጨምሮ ማለት ነው እና የስሙም ስያሜው ወደፊት የሚሆነው አውስትራሊያ ኦሽኒያ ኤሲያና ኦሽኒያ ተብሎ ነው በመዋቅር ደረጃ ያለው። እንግዲህ እስካሁን እኛ በሜልበርን ደረጃ ይህንን የሚመሰሉት ያው ጊዜያዊ ግብረ ኃይል አቋቁመን እየተንቀሳቀስን ቆይተናል። እንግዲህ በሌሎችም ከተሞች እንደዚሁ ኮንታክት ፐርሰኖችን አግኝተን እያዘጋጀን ነው ያለ ነው። በሲድኒ፣ በፐርዝ፣ በብሪዝበን በቅርቡ የሚቋቋሙ ይሆናል ብለን ነው ተስፋ የምናደርገው። እንግዲህ ከእነዚህ ከተሞችም ውጭ እንዳልኩ በጃፓን፣ በኮሪያ፣ በኒውዚላንድ ሁሉ እንዲቋቋም ጥረት እናደርጋለን። ይህን ይመስላል እንግዲህ የዓለም አቀፍ ኮሚቴ። አቶ ሽባባው እንደ ኢዜማ በሜልበርን የድጋፍ ማህበር ጊዜ አስተባባሪ ኮሚቴ አባልነቶ ይህንን ሰዎች መጥተው በስብሰባው እንዲታደሙ ጥሪ እያቀረባችሁ ነው፣ በአሁኑ ወቅትና እዛ የሚገኙ ሰዎች ኢዜማን ለመደገፍ እዚህ የሚገኙ ወይም ኢትዮጵያውያን በሙሉ ኢዜማን እንዲደግፉ የምትፈልጉበት ምክንያት ምንድን ነው? የተለያዩ በርካታ የፖለቲካ ፓርቲዎች አሉ ኢትዮጵያ ውስጥ ህብረ ብሔር የሆኑ ኢትዮጵያውያን ፖለቲካ ፓርቲና ድርጅቶች በተለይ ኢዜማን የመደገፉ ለኢትዮጵያ የሚያስገኘው ፋይዳ ምንድን ነው ይላሉ። አመሰግናለሁ አቶ ካሳሁን ዋነኛው ነገር እኛ እንደ ቻፕተር እንቋቋም እንጂ ኢዜማን እዚህ ያደረሰው የሜርቦል ሰው ነው። ትጉሉ ከመጀመሪያ ጀምሮ አንኳር አንኳሮቹ ልንካ ለማድረግ ለመፈለግ ከኢትዮጵያ ህዝብ አርበኞች ግንባር ጀምሮ ወደ አርበኞች ግንቦት ሰባት እስከዚህ ኢዜማ ሲቀላቀል የሜርቦል ህዝብ ትልቅ አስተዋጽኦ እና ትልቅ ያደረገ ታላቅ ህዝብ ነው። የዚህ የኢሜል ህዝብ ትግል ነው ከዚህ ያደረገ። አሁንም እኛ የምንፈልገው ይህ የትግላቸው ውጤት ድል ተሰባስበን ምን ማድረግ አለብን እኛ። ትልቁ ነገር ኢትዮጵያ ያለችበት አደጋ ሁላችን እያየ ነው ስለሆነ ያ ታላቅ ህዝብ፣ ያ ታላቅ ሀገር የምናድንበት መንገድ ተወያይተን ካአሁን በፊት እንደመጣ ነው። አሁንም ታላላቅ አዋቂዎች ታላላቅ መሪዎች በዚህ ሀገር ስላሉ ከነሱ የሚሰጠን ምክር ከነሱ የሚሰጠን ድጋፍ አወያይተን ያችን ሀገር እንዴት እናድናት ከሚለው ለመወያየት ስለሆነ ከዚህ ህዝብ ደግሞ እኔ እርግጠኛ ነኝ መጥቶ ለዚች ኢትዮጵያ ሁሉ የሚታገል ህዝብ ስለሆነ የተለያየ የፖለቲካ ድርጅቶች ቢኖሩም ዞሮ ዞሮ ለዚች ሀገር ለማዳን ስለሆነ በልዩነታችን ጌጣችን ስለሆነ ተሳስበን ሳንራራቅ በውይይት እንፈታዋለን የሚልነት ስላለን ማንም የፖለቲካ ድርጅት በኢትዮጵያውነቱ የሚያምን መጥቶ በዚህ ቀን እንዲሳተፍና ሀሳብ ለሀሳብ ተለዋውጠን ያች ሀገራችን ለነፃነት ለፍትህ እንድትደርስ የሚል ሀሳብ አለኝ። በዚህ መልክ ነው ህዝቡ ለማወያየትም የተዘጋጀ። አቶ ወንድማገኘሁ፣ በሜልበርን የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ኢዜማን እንዲደግፉ የምትሹት ለምንድን ነው? ሌሎቹን ከመደገፍ ይልቅ ወደ እናንተ እንዲመጡ የምትሸጡላቸው ዋነኛ የኢዜማ ሴቶች ምንድን ናቸው? ኢዜማ የተሻለ አማራጭ የሚሆነው ከምን አኳያ ነው? አዎ በእኛ እምነት ማንኛውም ሰው በመረጠው የፖለቲካ ድርጅት ታቅፎ የመስራት መብት አለው። ይሄ የማይነካ ትልቁ አቋማችን ነው። ተከባብሮ በመታገል እናምናለን። ተደጋግፎ በመታገል እናምናለን። በልዩነትም አብሮ መጓዝ እናምናለን። ከዛ ውጭ እኛ ግን ማን የመረጥንበት ምክንያት ይዟቸው የመጣው ራዕዮች እና ፕሮግራሞች፣ በተለይ ራዕዩ ሀገራዊ የሆነ ሴቶችን ይዞ ስለመጣ የዜግነት ፖለቲካን በዋነኝነት ማህበራዊ ፍትህን ይዘው እየተንቀሳቀሰ ስላለ ማህበራዊ ፍትህ ማለት ብዙ ጊዜ ፍትህን ከምንተረጉምበት ማዕቀፍ ውጭ የኢኮኖሚ መፍትሄ ፍትህን፣ የሰብዓዊ መብት ፍትህን፣ የፖለቲካና የሌሎች ማንኛቸውም እንትኖች በዜግነት ሌቭል እውን ለማድረግ የሚታገል ስለሆነ፣ በሌላ በኩል ደግሞ በሰለጠነው የፖለቲካ ዓለም ደረጃ በስልጡን ፖለቲካ የሚባለውን የግለሰቦችን መብት የሚያከብር አዳዲስ ሀሳቦችን ይዘው በመምጣቱ ነው። ለዚህ ይህኑ ድርጅት ለመቀበል የቻል ነው። ከእነዚህም ውስጥ ለምሳሌ ከመስራሮት መጀመር ይቻላል። ይህ ድርጅት እንደ ሌሎች ድርጅቶች ከላይ ተመራርጠው ህዝብ ላይ የሚጭኖ ድርጅት ሳይሆን በመሰረታዊነት ከታች ከቀበሌና ከወረዳ ጀምሮ እየተዋቀረ እየመጣ ማህበራዊ መሰረቱ ህዝብ የሆነ አነሰም በዛም በመረጡ ሰዎች ውክልና የተቋቋመ የፖለቲካ ድርጅት መሆኑ ትልቁ የዚህ ድርጅት ትልቁ ገጽታው ጥሩ የሚያደርገው። ከዛም በተጨማሪ ይህ ድርጅት በተግባር ላይ መሬት ላይ ወርዶ በመንቀሳቀስ ያሳያቸው ውጤቶች የሚጠቀሱ ናቸው። ለምሳሌ እስካሁን ድረስ ከአምስት መቶ አርባ ሰባት የምርጫ ወረዳዎች ውስጥ ወደ አራት መቶ ሁለት ወይም ከዛ በላይ ቦታዎች ላይ ቅርንጫፎቹን አቋቁሟል። ይህ በኢትዮጵያ የፖለቲካ ታሪክ ውስጥ በተለይ በተቃውሞ ፖለቲካ ውስጥ ታይቶም ተሰምቶም የማይታወቅ ነው እና በዚህ ደረጃ መሬት የቆነጠጠ ትግል፣ በዚህ ደረጃ ሰፊ ህዝባዊ መሰረት ያለው ትግል እያካሄደም ስለሆነም ማንኛውም ህዝብ የሚጠይቀው መጥቶ በዚህ ድርጅት ውስጥ ለመታቀፍ ምርጫው እንዲሆን ነው። ምርጫችንን ነው የምናካፍለው። ማንም ሰው የፈለገው መምረጥ መብቱ ነው። ግን በዜግነት ፖለቲካ የሚያምኑ የኢዜማ አላማ፣ ራዕይ እንዲሁም ፕሮግራም፣ አጠቃላይ ኢዜማ በሚያረጋቸው ነገሮች የሚያረጋቸውን ነገሮች ለሚገዙ ሰዎች በሙሉ መንገዱ ክፍት ነው። አቶ ነቢዩ የፊታችን እሁድ ኖቬምበር 24 የዚህ የኢዜማን የድጋፍ ኮሚቴ በቪክቶሪያ ለመመስረት ጥሪ ያቀርባቸዋል። በዛም መሰረት ትልም ይዛቸዋል እና እዛ ቦታ ላይ የሚታደሙበት ወቅት በእለቱ የሚካሄዱት አጀንዳዎቻችሁ ምን ይሆናሉ? ከዛ ባሻገር ሌሎች ከኢዜማ አመራር አካላትስ በእለቱ የሚገኙና በኢዜማ አቋም ላይ እና እንቅስቃሴዎች ላይ መግለጫ የሚሰጡ ይኖራሉ ወይስ በእናንተው ብቻ እዚሁ ሜልበርን ውስጥ ባለው የተወሰነ ነው እ አመሰግናለሁኝ እንግዲህ ከመጨረሻው ብነሳ እንግዳ ለመጋበዝ አልቻልንም። በአሁኖች ባለን ጠባብ ሁኔታ በዚህ የምስረታ እለት ግን የኢዜማ ህዝብ ግንኙነት ኃላፊ አቶ ናት ላይላ በራ ከአዲስ አበባ በስካይፕ ይገኛል። እንዲሁም ኢዮብ መሳፍንት የዲያስፖራ ጉዳይ ኃላፊ እሱም እንደዚሁ አሁን ወደ ውጪ ነው፣ አሜሪካ ነው ያለው። ከዛ በስካይ ይገኛል። በሁለት አማራጮችን ይዘን ነው በእለቱ እኛ የኢዜማን የመመሪያዎች አትመን አዘጋጅተናል። አባልነትን በተመለከተ እስካሁን ድረስ ደግሞ ኢዜማ ያከናውናቸውን ስራዎች የሚገልጹ ጽሁፎች ይቀርባሉ ለህብረተሰባችን እና አዲስ አባላትን የምንቀበልበት ነው። የአዲስ አባላት ምዝገባ ይዘጋጃል። ፎርሙ ተዘጋጅቷል። በአባልነትም በደጋፊነትም መመዝገብ የሚችል ማንኛውም ኢትዮጵያዊ በእለቱ ፎር ይሞላል። በተጨማሪም ምርጫ ይካሄዳል። ይህንን የሚመራ በቀጣይነት ስራውን የሚያግዙ ቋሚ ኮሚቴ የምንመርጥበት ነው፣ ያው የምንመርጥበት ነው። በቅድሚያ ለዚህ ለአባልነት እነማን ናቸው የሚቀርቡት የሚለውን ትንሽ ላብራራው። የኢዘማ የዓለም አቀፍ ድጋፍ ማህበር አባልነት ማንኛውም ኢትዮጵያዊ መሆን ይችላል። የውጭ ሀገር ዜግነት ኖረውም አልኖረውም፣ ፓስፖርት ኖረውም አልኖረውም፣ ኢትዮጵያዊ ትውልደ ኢትዮጵያዊ በሙሉ አባል መሆን ይችላል። ሌላው እድሜ ከአስራ ስምንት ዓመት በላይ የሆነ ወም የሆነች ፆታ አይለይም። ማንኛውም ሰው ወንድም ሴትም የሚሳተፍበት ነው። ከአስራ ስምንት ዓመት በላይ የሆነ ማንኛውም ሰው የእድሜ ጣሪያ መጨረሻ የለውም እና ይሄንን ነው እኛ ዋና እንደ መስፈርት የምንይዘው። በተጨማሪ የኢዜማን ፕሮግራም የሚቀበል ይሆናል። በህዝብ የስልጣን ባለቤትነት የሚያምን ዛሬ እኛ ከአምባገንነት ስርዓት ተላቀን ሌላ አምባገነን ለመመስረት አይደለም፣ ምንፈልገው በዚህ አገር የምናየውን እውነተኛውን ዲሞክራሲያዊ ስርዓት ለመመስረት የምንታገል ስለመሆናችን መጠን በዚህ በዲሞክራሲያዊ አሰራር የሚያግሙ የሚያምኑ ማንኛውም ኢትዮጵያውያን አባል ይሆናሉ። እንግዲህ ከብዙ በጥቂቱ ይሄን ነው። ይሄንም በተመለከተ ግን ሙሉ መመሪያ አለ። ወደ አምስት ገጽ አለን የተዘጋጀ ያንን አትመን ማንኛውም ኢትዮጵያዊ ፍቃደኛ ያለሆነ ለመረዳት ለሚፈልግ ኢትዮጵያዊ በሙሉ በእለቱ እናድናለን እናድላለን እና ዝግጅታችን ይህን ይመስላል። አቶ ሽባባውስ ቀደም ሲል እንደጠቀሱት በእርግጥ ኢዜማ በቅርቡ የተመሰረተ ህብረ ብሔራዊ ፓርቲ ቢሆንም በውስጡ ያሉት ድርጅቶች ለረጅም ዓመታት በትግል ላይ የነበሩ ናቸው። መሪዎቻቸውን በተለያዩ የትግል እንቅስቃሴዎቻቸው የሚታወቁ ናቸው። ሆኖም ኢዜማ ከተመሰረተ ወዲህ ባሉት ቅርብ ወራቶች ውስጥ ምን ያከናወናቸው አበይ ተግባራት አሉ? ኢትዮጵያ ውስጥም ሆነ በውጭ ሀገር ላብነት የሚጠቀሱ እና እነዚህ መልካም አስተዋጽኦዎቹ ናቸው፣ ለኢትዮጵያ ብለው የሚያነሷቸው ምን ይሆናሉ? ኢዜማ በኢትዮጵያ ውስጥ ያከናወናቸው ጉዳዮች ምን ይመስላሉ ከሚለው ያው ቅድም ወንድማገኝ ይጠቅሶታል በኢትዮጵያ ዙሪያ ወደ አራት መቶ ሰላሳ አካባቢ ያደረጃጀት መስመር ዘርግቷል። አሁንም በየቦታው ስብሰባ ጀምሮ ስብሰባው ለምርጫው ስብሰባ እያካሄደ ነው እና ከትግራይ ከመቀሌ ሳይቀር የመጡ የተደራጁ በኢዜማ ውስጥ መጥተው ነው በቀበሌ የተደራጁ በኢዜማ ምስረታ ላይ አዲስ አበባ በዛ ሰዓት ነበርኩኝ እና ትልቅ ስራዎች እየሰራ ነው። መሪዎች ታላላቅ መሪዎች ኢትዮጵያን በአራት ሞቶ ወረዳዎችን አራት መቶ ሀያ ወረዳዎችን አቋቁመዋል። ጽሕፈት ቤታቸውን ከፍተዋል እና ለመጀመሪያ ወንድማግ ቅድም እንዳለው ከተቃዋሚ ፖለቲካ የመጀመሪያ ታሪክ ሲነገር የኢዜማ ነው እና በዓለም አቀፍ ደረጃ ደግሞ እየተንቀሳቀሱ የኢትዮጵያ ዜግነት ማህበር ፓርቲ ለማቋቋም የማንም ኢትዮጵያዊ ዜግነት ኃላፊነት ስላለው በየዓለማቱ ደግሞ እየተንቀሳቀሱ ስብሰባ እያደረጉ ነው እና ታላቅ አስተዋጽኦ እያደረገ የሚል እምነት አለች። አቶ ወንድም አገኘው አዲስ፣ አቶ ነቢዩ መላኩ፣ አቶ ሽባባው አሰፋ ኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ በሜልበርን የድጋፍ ማህበር ጊዜያዊ አስተባባሪ ኮሚቴ አባላት ስለ ቃለ ምልልሱ እናመሰግናለን። እኔም በጣም አመሰግናለሁኝ። ቲንክ ካሳውን ደግሞ ያመሰግናለሁ። ያው ትንሽ ለመጨመር ነው እና ለማጠቃለልም ነው። ኢዜማ ያው እንደምታውቀው ከገባበት ጊዜ ጀምሮ፣ ከተመሰረተበት ጊዜ ጀምሮ የተለያዩ ጥቃቶች ከጽንፈኛ ኃይሎች መሆነ ከተለያዩ የፖለቲካ ድርጅቶች ሲሰነዘርበት የነበረ ድርጅት ነው። ጊዜ ማለ እነዚህ ነገሮች በሙሉ መልስ ባለመስጠት ወይም በአለመነካካት ወይም አቧራ ውስጥ ባለመግባት ስራው ላይ በመጠመዱ ነው ደረጃ ሊደርስ የቻለው። ከአራት መቶ በላይ በምርጫ ጣቢያዎች ወረዳዎች ከመዋቀሩም በላይ በሰላሳ ሁለት በውጭ ሀገር በሚገኙ ሰላለ ከተሞች ላይ የድጋፍ ማህበራቱን አቋቁመዋል። ከዛም ውጪ በሴቶች በወጣቶች ዙሪያ በርካታ ጥናቶችን እና ስልጠናዎችን እየሰጠ ይገኛል። እንግዲህ ይህ ድርጅት ከተመሰረተ ገና አራት እና አምስት ወቅ ነው ያለው። በእነዚህ ውስጥ ግን እስካሁን ድረስ ሌሎች ተቃዋሚ የፖለቲካ ድርጅቶች ከገዢ ፓርቲ በቀር ያልሰሯቸውን ስራዎች እየሰራ ነው። ይህ እንግዲህ ከታች ጀምሮ ተነስቶ ነው እዚህ ጋ የደረሰው። በዚህ አጋጣሚ ላሳስብ እንፈልገው ለመላው በሜልበር ለምትገኝ ኢትዮጵያውያን ይህ ድርጅት እዚህ ሲመሰረት ያው ዜግነትን መሰረት አድርጎ ነው እና እያንዳንዳችሁ ሁሉም ኢትዮጵያዊ ሊዝገነዘበው የሚገባ ነገር ማንኛውም ሰው ከፖለቲካ፣ ከጾታ፣ ከሃይማኖት በራቀ መልኩ ኢትዮጵያዊነቱና ሰውነቱን ብቻ ይዞ ወደዚህ ስብስባ እንዲመጣ ነው የምንጋብዘው። ይሄ የማንም የማንም ኢትዮጵያዊ በዜግነት ፖለቲካ የሚያምን ሁሉ እንዲገኝ እንጋብዛለን። ምርጫውን አስመልክቶም ምርጫው ፊት ለፊት የሚካሄድ ግልጽ ምርጫ ነው። የምርጫ አስፈጻሚዎቹንም እዛው መርጠን እዛው የሚደረግ ነው። በዚህ አጋጣሚ ሴቶች እንዲሁም ካሁን በፊት በፖለቲካው ላይ ፊት መስመር ላይ የሌላቸውም ሁሉ በመምረጡም በመምረጡም ሂደት ውስጥ እንድትሳተፉ አደራ እላለሁ። ስብሰባ ቦታ ሀምሳ ስድስት ራል ሂሮድ ማሪ ብራውንግ ነው። ያው በተለምዶ የኢትዮጵያ ኮሚኒቲ መሰብሰቢያ አዳራሽ የሚባለው ነው። ሰዓቱ ከቀኑ አንድ ተኩል ፒኤም ጀምሮ ነው። እንግዲህ ሁላችሁም እዛ ቦታ ላይ እንደምትገኙ አምናለሁ። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ፣ እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴለስ ን ላይክ